itu jigera galjibusa tumurana fi hakajendu the voice of america the, the voice of america ya yeah, yeah, amerika dums radio tabiano በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሐምሌ 12 2012 ዓ ም ዝግጅታችን ጀመረ። አውሮፓ ውስጥ የሚኖሩ ኢትዮጵያውያን ትናንት ፍራንክፈርት ውስጥ አደባባይ ወጥተው ነበር። ኢትዮጵያ ላይ ያሴሩትን በመቃወም ነው። እኛ የኢትዮጵያ ልጆች እያለን ኢትዮጵያ ንፈርስም የሚል መልእክት ለማስተላለፍ ነው። አቶ ሊሻኑ ግዛው በአውሮፓ የኢትዮጵያውያን ማኅበር መስራቾች አንዱና የማኅበሩ ሊቀመንበርም ናቸው። አነጋግረናቸዋል። የኢትዮጵያ አገረ መንግስት፣ የኢትዮጵያ ስርዓተ መንግስት እንደገና ፈርሶ መሰራት አለበት ነው። ከዶክተር ብርሃነ መስቀል አበበ ሰኝ ጋር የጀመርነው ውይይት ይቀጥላል በዚህ ምሽት። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ አብራችሁን ቆዩ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ ጤና ስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት የ24 ሰዓታት ጊዜ ውስጥ በ7334 ናሙናዎች ላይ ምርመራ ተካሂዶ 704 ሰዎች ለኮሮና ቫይረስ መጋለጣቸው እንደተረጋገጠ ከኢትዮጵያ የጤና ሚኒስቴር የተገኘ መረጃ አመልክቷል። ከዚህ አሀዝ ውስጥ 551 የተገኙት አዲስ አበባ ውስጥ መሆኑም ታውቋል። ባለፉት 24 ሰዓታት ጊዜ ውስጥ በኮቪድ-19 ሳቢያ የ3 ሰዎች የሰዎች ሕይወት ማለፉን መረጃው ጨምሮ አስታውቋል። ሶስቱም አዲስ አበባ ውስጥ ነው ያረፉት። ኮቪድ-19 ዓለም አቀፍ ወረርሽኝ ከየቦታው የሚሰማውን ጥቅስ የተሳሳተ እምነትና ውሸት እያጋለጠ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ተናገሩ። ዋና ጸሐፊው ትናንትና ቅዳሜ የኔልሰን ማንዴላ በጎ አድራጎት ድርጅት ዓመታዊ ንግግራቸው ላይ በነጻ ገበያ ህዝብ ሁሉ የጤና ጥበቃ ይረጋገጥለታል የሚለውን ውሸትና ዓለም የዘረኝነትን ዘመን ተሻግረዋለች፣ አሁን ሁላችንም አንድ ነን የሚለውን ቅዠት ኮቪድ-19 ገሀድ አውጥቶታል ብለዋል። በዓለም አቀፉ ወረርሽኝ ይዞታ ዜና ትናንትና ቅዳሜ በዓለም ዙሪያ በ24 ሰዓት ጊዜ ውስጥ 260 ሺህ የሚጠጉ አዲስ ተጋላጮች መገኘታቸውን የዓለም የጤና ድርጅት አስታውቋል። እስካሁን በአንድ ቀን ከተመዘገበው ሁሉ ትልቁ አሀዝ መሆኑ ነው። በቫይረሱ ሳቢያ ህይወታቸውን ያጡት ሰዎች ቁጥርም እስከ ትናንት ቅዳሜ ማታ ከ593 ሺህ ማለፉን የዓለሙ ድርጅት ገልጿል። ከ600 ሺህ ይበልጣል የሚል መረጃ ያወጡ ሌሎችም አሉ። በቫይረሱ ተያዦች ብዛት ቀዳሚዋ ዩናይትድ ስቴትስ እስከ ትናንት ማታ የቫይረሱ ተያዦች ቁጥሯ በ72000 ጨምሯል። ብራዚል 45500፣ ህንድ 35000፣ ደቡብ አፍሪካ ደግሞ 14000 እንደጨመረ ተገልጿል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሀገሪቱ ምክር ቤት አባላት እየተደራደሩበት በሚገኘው አዲስ የኮቪድ-19 ወረርሽኝ ማገገሚያ ወጪ ረቂቅ ሕግ ውስጥ ለኮሮና ቫይረስ ምርመራ ወይም ከታመመ ሰው ንክኪ ያላቸውን ለመከታተል ስራ የሚውል ገንዘብ እንዳይመደብ ሊያከላክሉ እየሞከሩ መሆናቸው ተዘግበዋል። በወጡ ዘገባዎች መሰረት ለብሔራዊ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ እንዲሁም ለብሔራዊ የጤና ተቋማት ኤንአይኤች የታቀደ በብዙ ቢሊዮን ዶላር የተገመተ ወጪ ለማገድም ተነስተዋል ተብሏል። በደቡብ አሜሪካ ከማናቸውም በላይ በወረርሽኙ የተመታችው የብራዚል ፕሬዚደንት ጃይር ቦልሶናሮ ወረርሽኙ ኢኮኖሚውን ክፉኛ መጥቶታል፣ ዘንድሮ በስድስት ነጥብ አራት ያሽቆለቁላል ማለታቸው ተጠቅ ሷል አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሱዳን የጦር ሰራዊት ሰራዊቱን በሚሳደቡ ጋዜጠኞችም ሆነ የእንቅስቃሴ መሪዎች አክቲቪስቶች ላይ ሕጋዊ እርምጃ ይወሰዳል ሲል አስጠነቀቀ። የጦር ኃይሉ ትናንት ቅዳሜ ባወጣው መግለጫ በሀገር ውስጥም ይሁን በውጭ ባሉ ጋዜጠኞችና የእንቅስቃሴ መሪዎች እንዲሁም ሌሎች ላይ የሚወሰድ የሕግ እርምጃ ይኖራል ብሏል። ይህን የሚያስፈጽም በሳይበር ወንጀል በኢንተርኔት በሚፈጸሙ ወንጀሎች ማለት ነው ልዩ ስልጠና ያለው መኮንን ሰይመናል፣ ማለቱም ተጠቅሷል። መግለጫው አክሎም የጦር ሰራዊቱን እና የጸጥታ ስርዓታችንን ላይ የሚወርደው ስድብና ውንጀላ ትዕግስታችንን አሟጦታል ሲልም አክሏል። ማሊ ውስጥ ባለፈው ሳምንት መጨረሻ በመንግስት ተቃዋሚ ሰልፈኞች ላይ ከመጠን ያለፈ ኃይል ተጠቅሞ ጥቃት ያደረሰው ልዩ ጸረ ሽብርተኛ ኃይልን በተመለከተ ምርመራ እንዲከፈት የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ ጠይቋል። የመንግስታቱ ድርጅት የማሊ የሰላም አስከባሪ ኃይል ማሊ የሚንቀሳቀሰው ፎርሳት የሚባለው ልዩ ጸረ ሽብርተኛ ኃይል ቢያንስ 14 ተቃዋሚ ሰልፈኞችን መግደሉንና 154 ሌሎችን ማቁሰሉን እንዳረጋገጠ ተጠቁሟል። በመጨረሻም ደቡብ አፍሪቃ በኮቪድ-19 ምክንያት ዘግታው የነበረውን ድንበሯን ከፍታለች። በመሆኑም በሺዎች የሚቆጠሩ የአጎራባች ሞዛምቢክ የማዕድን ሰራተኞች ለስራ እንዲገቡ መፈቀዱን የዓለም አቀፍ የፍልሰት ድርጅት አይኦኤም ተናግረዋል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630፣ በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ11695 በ12110፣ እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 12 2012 ዓ ም ምሽት ፕሮግራም ነው። የጸረ ጥላቻ ንግግር መረብ ምንድን ነው? ጥቃትን ንግግር የሚያስተላልፉ መልእክቶች ያሏቸው ይዘት ያላቸው አካውንቶች፣ ቪዲዮዎች፣ ጽሁፎች ተነስተዋል። ሰዎቹም ተምረ መለሳ ብዬ አስባለሁ። አቶ ዮሐንስ ሞላ የመረቡ ተሳታፊ ነው። ይዘነዋል አሁን ወደ መጀመሪያው ዝግጅት እንለፍ። አውሮፓ ውስጥ የሚኖሩ ኢትዮጵያውያን ትናንት ፍራንክፈርት ላይ ትልቅ ያሉትን ሰልፍ አካሂደዋል። ሰልፉን ያስተባበረው በአውሮፓ የኢትዮጵያውያን ማኅበር የሚባል ስብስብ ነው። የሰልፋቸውን ሐሳብና የማኅበራቸውን ምንነት እንዲነግሩኝ ወደ ሊቀመንበሩ አቶ ሊሻኑ ግዛው ደውዬ አነጋግሬያቸው ነበር። አቶ ሊሻኑ ራሳቸውን በአጭሩ ያስተዋውቁና ወደ ውይይታችን እንዘልቃለን። እኔ አም አክቹዋሊ የኔ ፕሮፌሽን ቢዝነስማን ኢን ፍራንክፈርት ከዓመት በላይ በንግድ ስራ ነው የምተዳደረው። ከዛ በተረፈ የኢትዮጵያውያን ማህበር በአውሮፓ የዛ ፋውንደር እና ሊቀመንበር ነኝ። መቼ ነው የመሠረታችሁት ይህን ማህበር? ወደ ሶስት ወር አካባቢ ይሆናል አሁን፣ እና በጣም በፍጥነት እያደገ ነው ያለው። እነማን ናችሁ የመሰረታችሁት እና እነማንን ታቅፋላችሁ? የመሰረት ነው መጀመሪያ ከስምንት አገሮች የተውጣጠን ኢትዮጵያውያንን አውሮፓ ውስጥ። አሁን አባሎቹ ወደ አስራ አንድ ሀገሮች ሄደዋል እና ዋና ቢሮ እዚህ ጀርመን ሀገር ነው፣ ፍራንክፈርት። ምን አስባችሁ ነው ያቋቋማችሁ? ማህበሩ የተቋቋመበት ምክንያት ሀገራችን ኢትዮጵያ ላይ አሁን እየተነሳ ያለው ጥቃት በጣም ስላሳሰበን ነው። የኢትዮጵያ ልጆች በየሀገሩ ተበታትነው እያሉ ጽንፈኞች እየተነሱ ኢትዮጵያ ትፍረስ፣ ኢትዮጵያ ትውደም፣ እኛ ኢትዮጵያን አደለንም፣ ኢትዮጵያ ገደል ትግባ እያሉ ማስ ሚዲያ ማጨናነቅ ሲጀምሩ እኛ ኢትዮጵያ ልጆች ከያለበት ቦታ ተመልሰን ለዚያ ጸፋ መስጠት አለብን፣ በአንድ ድምፅ መቅረብ አለብን በሚል አውሮፓ ውስጥ ያሉትን ኢትዮጵያን በማሰባሰብ በጣም ትልቅ ድምፅ መሆን ችለናል። ልክ የአውሮፓ ሕብረት እንደተመሰረተበት በዛው አይነት ነው ድምፃችንም ብዛትና ክብደት ሊያገኝ ይቻለው። ስለዚህ እነዚህ እንትንኞች መመከት ችለናል። የአባሎቻችሁ ስብጥር ምን ይመስላል? ከአንድ ቋንቋ ተናጋሪ ናችሁ ወይስ ከው ጋር የማህበሩ የመጀመሪያው ክራይቴሪያ ኢትዮጵያዊነት ነው። እኛ የሰው ጎሳ አንጠይቅም፣ የሰው ሃይማኖት አንጠይቅም። የተለያየ ቋንቋ የሚናገሩ አሉ። ኦፍኮርስ እኔ ኦሮምኛ የምናገራሉ፣ አማርኛ የምናገራሉ፣ ሌላው ደግሞ አፋርኛ የሚናገርም አለ፣ አማርኛ የሚናገር አለ። ግን አምሃሪክ ዘስ ኮመን ላንጉጅ። ዛሬ ሰልፍ ወጥታችኋል ለሁለተኛ ጊዜ መሆኑ ነው፣ በአንድ ሳምንት ውስጥ ትራንስፈር ውስጥ ምን ይመስል ነበር ሰልፋችሁ? ሰልፉ ድብልቅልቅ ያለ ነበር። በጣም ደስ የሚል ነበረ። በግምት እስከ ሶስት ሺህ ህዝብ የመጣበት ነው ከጠቅላላ ጀርመን፣ ከሰሜን ከደቡብ ከምዕራብ ከምስራቅ፣ ከጀርመን አቅራቢ ሀገሮች ለምሳሌ ከልክሰምበርግ፣ ከሆላንድ፣ ከአውስትሪያ፣ ከስዊዘርላንድ ሁሉ የመጡ ሰዎች ነበሩ። በጣም ደስ የሚል ኢትዮጵያዊነትን ያማፀነ እና የኢትዮጵያ ልጆች እንዴት ለሀገራቸው እንደሚጨነቁ እንዴት ኢትዮጵያን እንደሚወዱ በግልጽ ያሳዩበት ነው። ፈረንጆቹም በጣም በመደነቅ ፎቶ ሲያነሱ ነበር፣ ቪዲዮ ሲቀርጹ ነበር። አረንጓዴ፣ ቢጫ፣ ቀይ ባንዲራችን ሁሉ በጣም የሚያምር የኢትዮጵያ የሀገር ልብስ የለበሱ በጣም ብዙ ወጣት ሴቶች እና ሌሎችን በሙሉ በጣም ደምቀው ነበር የመጡት ሙዚቃችን ሁሉ በትልልቅ ሃይፓወር ስፒከር ታጅበው ከተማ ሁሉ ተናውጦ ነበር እና የኢትዮጵያ ገናናነት የተወደሰበት ቀን ነበር። ለምንድን ነው የወጣችሁት ለመሆኑ ለምን ተጠራየሰበት? የኢትዮጵያን አንድነት ለማብሰር ነው። ኢትዮጵያ አሁን የመኖር ወይም ያለመኖር አደጋ ላይ ስላለች እኛ አሁን ዶክተር አብይ የጀመሪያውን ኢትዮጵያን አንድ የማድረግ ፕሮሴስ በመደገፍ ነው። ሌላ ምንም ጥያቄ የለም። አንድ እሱ ነው። ሁለተኛ ዶክተር አቢ በጽንፈኞች ላይ ያደረገውን ቆራጥ እርምጃ በመደገፍ ነው። ኢትዮጵያን እንበታትናለን፣ እንገነጠላለን እያሉ በሶሻል ሚዲያ እና በተለያዩ ድብቅ ቦታዎች ኢትዮጵያ ላይ ያሴሩትን በመቃወም ነው። እኛ የኢትዮጵያ ልጆች እያለን ኢትዮጵያ አንፈርስም የሚል መልእክት ለማስተላለፍ ነው። ልክ ዶክተር አቤ ባለፈው ሳምንት እንደተናገረው ኢትዮጵያ አንድ ናት፣ አትፈርስም። የኢትዮጵያ ታሪክ እና ኢትዮጵያዊነት ለዘላለም ይኖራል የሚለውን መርህ በመከተል ነው። ዋናው አንዳንድ ሰዎች ሲናገሩ ኢትዮጵያ ውስጥ ያልተቋረጠ ማህበራዊ ፍትህ መጥፋት አለ፣ ጭቆና አለ፣ የጎሳ አፈን አለ የሚሉ አሉ። አሁን ከሚጠቅሷቸው ተሟጋቾች በኩል ይህንንስ አስባችሁ ታውቃላችሁ? ምላሽ አላችሁ ለዚህ? እኛ ነፃ ህዝቦች ነው። እዚህ አውሮፓ ውስጥ ያለ ነው እኛ ለዶክተር አብይ መቶ ፐርሰንት ማለት ብላንክ ቼክ አይደለም የሰጠ ነው። ግን ሀያ ሰባት አመት በጨለማ ውስጥ የኖረን ህብረተሰብ በሁለት አመት ውስጥ አለ አይደለም ኮምፕሊትሊ ትራንስፎርም ማድረግ እንደማይቻል እናውቃለን። ብዙ የተሳሳቱ ስራዎች ታይተዋል። በሁለት አመታት ውስጥ ፍትህ መቶ ፐርሰንት አልተረጋገጠም። አንዳንድ ሰዎች ምንም ሳይሰሩ የታሰሩ አሉ። ይህን ሁሉ እናውቃለን። ይሄ ግን የኢትዮጵያ የጀስቲስ ሲስተም ይሻሻላል ኢትዮጵያ ውስጥ ያለው የፍርድ ፕሮሴስ ዴሞክራቲክ መንግስት ሲገነባ የተሻለ ይሆናል ብለን በማመን መጀመሪያ ግን ቅድሚያ የሰጠነው የኢትዮጵያን ኤግዚስተንስ ነው። ኢትዮጵያ ምክንያቱም የኢትዮጵያ ሕልውና አደጋ ላይ ስለወደቀች ነው እንጂ ሌላ ጥያቄ ማንሳታችን አይቀርም። እነ ዶክተር አብይ ኢትዮጵያ መንግስት ሀገራችንም ከሌሎች ዴሞክራቲክ ሀገሮች ባላነሰ ቢያንስ እንደ አፍሪካ ሀገሮች ከዛም በላይ ማምጣት ካልቻለ ተቃውሞ መነዛቱን ከባል ሀገሮች ምንም ርጣሪ የለኝም። ህዝቡ በነፃ ነው የምናገረው። ብዙ አስተሳሰብ የሚሰሩ ሰዎች አሉ፣ ግን ትንሽ ፔሽንስ ያስፈልጋል። እየተወሰደ ያለውን እርምጃ እንደግፋለን፣ መቀጠል አለበት። ኢትዮጵያ ነፃ ሀገር መሆን አለባት። ከጎሳ ክልል የነፃ ሀገር መሆን አለባት። የጎሳ መታወቂያ እየተሰጠ ሀገሪቱ ክፍፍል ውስጥ መግባት የለባትም በሚል ነው የሚያምነው ህዝቡ እና ይሄ አስራ አንድ ሀገሮች ውስጥ የሚኖሩ ኢትዮጵያውን ያስተላለፈ መልእክት ነው፣ እና እኔ ስራ የእነሱን ድምፅ ማሰማት ነው። ኢትዮጵያ ውስጥ ማህበራዊ ፍትህ አልተረጋገጠም። የዘር አመሳሶ አለ። የጎሳ አመሳሶ ብል ይሻለኛል የዘር ከማለት በቋንቋ ላይ እየተመረኮዘ በተለይ የአማርኛ ተናጋሪው የአማርኛ ቋንቋ ሌሎችን ወደ ጭፍለቃ የመውሰድ ሀሳብ ነው ያለው። አንድ አይነት ሀሳብ፣ አንድ አይነት ባህል በአማርኛ ተናጋሪው ዙሪያ የሚያጠነጥን ነው ለአመታት የኖረው ወደፊትም እንዲቀጥል የሚፈለገው በአንዳንድ ወገኖች የሚሉ እንዳሉ ያውቃሉ። መቼም አሁን ለኢትዮጵያ የሚጮሁት እያሉ ይናገራሉ። ምን ይላሉ? አማርኛ ቋንቋ የኢትዮጵያዊነት ቋንቋ ነው። እንዲያውም የራሱ ፊደል ያለው ቋንቋ ነው። አፍሪካ ውስጥ የራሳቸው ፊደል ያላቸው ማንኛውም ሀገር የሉም። እኛ መኩራት ይገባናል። አማርኛ ቋንቋ እንደዚህ ህዝቡ የጋራ ቋንቋ መሆኑ አማርኛ የራሱ ሊትሬቸር ያለው ቋንቋ ነው። የራሱ ፊደል ያለው ቋንቋ ነው። አማርኛ አንድ አማካይ ቋንቋ መሆኑ ለሁላችንም ጥቅም ያለው ይመስለኛል። ድሮም ቢሆን በቋንቋችሁ አትናገሩ የተባለበት ጊዜ እኔ ትዝም አይለኝም። ማንም ሰው በፈለገው ቋንቋ የመግባባት እድሉ አለ። እርስ በርስ ለመግባባት ግን የጋራ ቋንቋ አስፈልገናል። የትም ሀገር ቢሆን እንደዛ ነው። ቀላል ነው፣ ጥቅም ያለው እንጂ ጉዳት የለው እና አሁን ኢትዮጵያ ለመከፋፈል የሚፈልጉ ሀይሎች አውቀው አማራ ገዝቶ እንደነበረ ጭቆና እንዳለ ነው የሚናገሩት። እኛ መፈለግ ያለብን አንድነትን ነው። አንድነት እስከሆነ ድረስ የጋራ መግባቢያ ቋንቋ መፍጠር አለብን። እንዳጋጣሚ ሆኖ አማርኛ ሆነ። በአማርኛ ካልተስማማን በእንግሊዝኛ ማድረግ እንችላለን። እኔ ፐርሶናል ብጠይቀ ማለት ነው። እና አማርኛ ቋንቋ የሚያኮራ ይመስለኛል። ምክንያቱም የአፍሪካ ቋንቋ ነው፣ የራሱ ፊደል ያለው ነው እንጂ አማራ አማርኛን አልፈጠረውም። አማርኛ የተፈጠረው ከሁሉም ብሔረሰቦች አንድ ላይ ለመተጋገዝ ነው ብዬ ነው እኔ የማምነው በግሌ ማለት ነው። ኢንጂነር ሊሻኑ የዛሬ ሰልፋችሁ እንዴት ተጀመረ? እንዴት ተጠናቀቀ? ኦኬ፣ ዝግጅቱ ከሶስት ዓመት በላይ ወስዷል እና ኢትዮጵያውያን በብዛት ወጣቶች ነበሩ። እድሜያቸው ከአርባ ዓመት በታች የሆኑ ወጣቶች ነበሩ እዛ ሰላማዊ ሰልፍ ላይ እና በጉጉት ሲጠባበቁ ነበረ እና መፈክር እየተሰማ ነበረ። ኢትዮጵያዊነትን የሚያበስር ሙዚቃ በሰፊው ተሰምቷል። በአማርኛም በኦሮምኛም ተዘፍኗል። ዋናው ጥያቄ የኢትዮጵያዊነትን መልእክት ማስተላለፍ ነው። ምክንያቱም ከጥቂት ሳምንታት በፊት አንቲ ኢትዮጵያ የሆኑ ሀይሎች ወጥተው ኢትዮጵያ የሚተሳደሩበት ቀ እና ያንን በመቃወም ነው የወጣነው በዛሬው ቀን። ማንም ፀረ ኢትዮጵያ ሀይል አልመጣም ነበረ እና በጣም በሚያስደንቅ ሁኔታ ነው የተነባበረው። እናንተም ታላችሁ ብዙ ቪዲዮዎች ተለቀዋሉ ሶሻል ሚዲያው ላይ እና በጣም ደስ ብሎናል። እና ኢትዮጵያ ውስጥ ያለውን ዴቨሎፕመንት እንከታተላለን ነው። ከዚህ አደባባይ ወጣችሁ ለማን ነው ድምጻችሁን አውሮፓ ውስጥ የሚታሰሙ? እኛ ድምጻችንን እዚህ አውሮፓ ውስጥ እናሰማ መልእክታችን ራሱ ወደ ኢትዮጵያ እንዲተላለፍ ነው የምንፈልገው አንድ የኢትዮጵያ ሕዝብ እኛ ልጆች የኢትዮጵያ ልጆች ኢትዮጵያን እንዳረሳን የኢትዮጵያውያንን መልእክት እኛ ተቀብለን እዚህ ማስተላለፍ እንደምንችል። ምክንያቱም በአውሮፓ የምንኖሩ ኢትዮጵያውያን በፈለግን ጊዜ መሰብሰብ፣ በፈለግነው ጊዜ መሰለፍ፣ በፈለግነው ጊዜ ማንኛውም ኢንፎርሜሽን ዲሴሚኔት ማድረግ ችሎታ ስላለን ኢትዮጵያ ውስጥ ግን በአሁኑ ጊዜ ያ ስለማይቻል እኛ የወገኖቻችንን መልእክት፣ የወገናችንን ሮሮ፣ የእነሱን ሐዘን፣ የእነሱን ደስታ ማስተላለፍ ግዴታ ሆኖ አግኝተነዋል። አንድ ሁለተኛ፣ አንቲ ኢትዮጵያ ኃይሎች ኢትዮጵያ የራሷ ልጆች እንዳሏት ማወቅ ስላለባቸው ይሄንን በራሳቸው አይተው አርፈው እንዲቀመጡ ለእነሱም የማስጠንቀቂያ መልእክት ነው የተላለፈላቸው። ይሄ ነው ዋናው ትልቁ። ሌላው ደግሞ አንድ የሚጨምርበት ነገር ምንድን ነው? በእውነቱ እዚህ በአስራ አንድ ሀገሮች ያሉ ኢትዮጵያውያን ያስተላለፉት መልእክት ምንድን ነው? በተለይ በሻሸመኔ አካባቢ የደረሰውን ማሳከር፣ ዲቫስቴሽን በጣም በጣም የሚያሳዝን ስመቶቻቸው፣ የሞቱባቸው ወገኖች አሉ እዚህ የዘመዶቻቸው ቤት የተቃጠለባቸው የፈረሰባቸው ኢትዮጵያውያን አሉ። ያንን ስናይ በጣም በጣም ትልቅ ሀዘን ውስጥ መግባታችንን እና እንዲህ አይነት ስራ ለሰው ለመናገር እንኳን የሚያሳፍር እንዴት ሕዝብ የራሱን ሀገር ያቃጥላል ብሎ ኢትዮጵያውያን በጣም ነው ያዘኑት። ሀገር ነው የወደመው። ያ ድሃ ሕዝብ በድሃ አቅሞ ሰርቶ ያፈራውን ንብረት እንደገና ማቃጠል ለማን ይጠቅማል? ይሄ ለማንም አይጠቅምም። አንድ ሌላው ግን መንግስት ጥበቃ ባለማድረጉ ምክንያት ይሄ ሁሉ ጥፋት እንደደረሰ ነው ያሳወቅ ነው። እዛ አካባቢ ፖሊስ ጣቢያ የለም ወይ? እዛ አካባቢ የኢትዮጵያ ወታደሮች አሉ ወይ? እነዛ የታጠቁት ሁሉ የት ሄዱ? መንግስት የራሱን ህዝብ ፕሮቴክት ካላደረገ መንግስት ምንድን ነው ያለው ሚና ይህን ሁሉ ብዙ ሰዎች ጠይቀዋል። እና ህዝቡ በመንግስት መተማመኑን የሚያጣበት ደረጃ ላይ ይደርሳል፣ ህዝቡ ከመንግስት ፕሮቴክሽን ካላገኘ ማለት ነው። ይሄ ሻሸመኔ ብቻ ሳይሆን አሮስ ነገር ላይ እንሰማለን እዚህ ይተላለፋል። በዝዋ አካባቢ በአዲስ አበባ አካባቢ የሚደረጉት አንዱን ጎሳ ከሌላው ጎሳ አብልጦ የማሳየት ነገር በማንም ኢትዮጵያዊ ተቀባይነት እንደሌለው መልእክት ነው የተላለፈው። ኢትዮጵያን በሙሉ በእኩልነት ከህግ በታች መገዛት እንዳለባቸው ነው መልእክት የተላለፈው፣ ይሄ ነው። ከዛ በተረፈስ ለጀርመን መንግስትም ይሁን ለአውሮፓ ህብረት ያቀረባችሁት ነገር አለ። እዚህ ኮሚቴዎች ተቋቁመዋል። እዚህ ፅንፈኞችን ለህግ የማቅረብ ምክንያቱም ሄት ስፒች በዚህ ሀገርም በጣም ትልቅ ወንጀል ነው። ጀርመን ራሷ ከታሪክ ተምራለች በጀኖሳይድ እና አሁን ኢትዮጵያ ውስጥ የተካሄደው ጄኖሳይድ በጣም የሚያስደነግጥ ደረጃ ለመድረሱ ብዙዎቹን ስላሳሰባቸው እነዚህ ሰዎች ማስረጃቸው ተሰብስቦ ለጠበቃ ቀርቧል። ጠበቆች እንግዲህ ይህንን አናላዚ እያደረጉ ወደ ፍርድ ቤት ይወስዱታል። ምክንያቱም መንግስት ራሱ ይጠይቃቸዋል። እነዚህ ሰዎች ምክንያቱም ራሳቸው ፊትለፊት ወጥቶ በቪዲዮ ነው ይህንን የጥላቻ መንፈስ ያስተላለፉት። ጀርመን ብቻ ሳይሆን አሜሪካም አሉ እነዚህ ይህንን ራሳቸው የምታውቀው ይመስለኛል እንግሊዝም ሀገር አሉ ፈረንሳይም አሉ እነዚህ ሰዎች ፀረ ኢትዮጵያ ስለሆኑ ጸረ ኢትዮጵያ መሆን ብቻ ሳይሆን ኢትዮጵያ ውስጥ የዘር ጭፍጨፋ እንዲካሄድ አንዱ ጎሳ ሌላውን ጎሳ እንዲያጠቃ ማድረግ ይሄ በዓለም አቀፍ ህግም በማንኛውም ሀገር ህግ የተከለከለ በመሆኑ በከባድ ወንጀል የሚያስቀጣ ነው። እዚህ ሀገር የሚኖር ሰው ይህን ማወቅ አለበት እና ይሄ ነው እኔን ያየህ ተቀጣ ነው። ሌሎቹ አሁን ለፍርድ ቤት ሲቀርቡ ሲቀጡ፣ ሌሎቹ ትምህርት ይሆናቸዋል ብለን እናምናለን። የኢትዮጵያ መንግስትም ይሄንን እያደረገ እንዳለ እናውቃለን። እስካሁን ድረስ ከሶስት ሺህ አምስት መቶ ሰዎች እንደተያዙ ሰምተናል። እንግዲህ ይህን እንደሚያጠናክሩና አገሪቷ በህግ መገዛት ትጀምራለች ብለን ተስፋ እናደርጋለን። አቶ ሊሻኑ ግዛውን አመሰግናለሁ ዝግጅቶቻችንን ከዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም በማኅበራዊ መገናኛዎችም በፌስቡክ በትዊተር በኢንስታግራም በዩቲዩብ ታገኟቸዋላችሁ ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ ከኦዲዮናውና በእጅ ስልካችሁም ቪኦኤ ችኦርን ኤምኦቢ አይ ላይ ታገኙናላችሁ ወደ ተከታዩ ዘገባ እንለፍ የጸረ ጥላቻ ንግግር መረብ የተሰኘ የበጎ ፈቃደኞች ስብስብ ኢትዮጵያውያን በሚያዘወትሯቸው ማኅበራዊ መገናኛዎች ላይ መስመር የለቀቁ ናቸው ያላቸውን መረጃዎች በመንቀስ እርምጃ እንዲወሰድባቸው እያደረገ ስለ መሆኑ ተሰምቷል። በዚህ መረብ ውስጥ ተሳታፊ ከሆኑት መካከል አንዱ ገጣሚውና የማኅበራዊ ለውጥ አራማጁ ዮሐንስ ሞላ ነው። ዮሐንስ በግሉ አንድ ህዝብን ከአንደኛው ያጋጫሉ ግጭትና እልቂትን ይሰብካሉ ያላቸውን መረጃዎች ፌስቡክን ለመሰሉ ተቋማት በማመልከት ከማኅበራዊ ገጾች ላይ እንዲወገዱ አድርገዋል። አሁን ደግሞ ከሌሎች ጋር በመተባበር መሰል ዘመቻዎችን ቀጥለዋል። ሀብታሙ ስዩም በዚህ ዘመቻና ተያይዘው በሚነሱ ሐሳቦች ዙሪያ ለመነጋገር ወደ ዮሐንስ ሞላ ደውሏል። አቶ ዮሐንስ መሰል እንቅስቃሴዎችን ለመቀላቀል የወሰነበትን ምክንያት ከሚያስረዳበት ቆይታው ይጀምራል። ይህንን ነገር ለመስራት ምክንያት የሆነኝ የፌስቡክ ተጠቃሚ ነኝ። ለረጅም ጊዜ ፌስቡክ ላይ ቆይቻለው፣ ከአስር ዓመት የሚጠጋ ጊዜ እና ፌስቡክ ላይ የሚውልበት ሰፈር ላይ የሚደረጉ እንቅስቃሴዎችን የሁሉንም መቆጣጠር ባልችልም የኮሚኒቲው ጋይድ ላይን አለ የፌስቡክ፣ እሱን አውቃለው። ድሮ የምጠቀምበት ነበረ፣ የሆነ ሰው አንድ ነገር ለጥፎ ይሄ ነገር ፌስቡክ ላይ መሆን የለበትም ብዬ ታመንኩኝ። ቀላል ምሳሌ ቢነግር እርቃን ገላ ፌስቡክ ላይ ማድረግ አይቻልም። በሆነ አጋጣሚ እርቃን ገላ ተደርጎ ባይ ሪፖርት አድርገዋለሁ። ለምን ፌስቡክን ከቤተሰብ ጋር ልታይ ትችላለህ፣ ከእናት ጋር ከልጆች ጋር ልታይ ትችላለህ። እና እንደሱ አይነት ነገሮች ሲያጋጥሙኝ ራሴ የማደርጋቸው ነገሮች ነበሩ። የአንድ ሰው ሪፖርትም ሆነ የብዙ ሰዎች ሪፖርትም ሆነ ውጤት ያመጣል። ግን ቢያንስ ግን በእንደዚህ አገር በምትተራመስበት ሰዓት ላይ እና የሚመጣውን ጉዳትና የአደጋውን መጠን ሰዎች በማንነታቸው የተነሳ የመጠቃት ቴንደንሲ እንደነበራቸው እያወክ ባለበት ሁኔታ ላይ ግን ማስቆም ባትችል እንኳን ቢያንስ ሰዎች የአቅመቢስነት ስሜት እንዳይሰማቸው ጆይን ማድረግ ይችላሉ፣ ይሄንን እንቅስቃሴ ከኔ ጋር ሆነው ማለት ነው። ብዙ ሰው ምን ማድረግ እንዳለበት አያውቅም። የተወሰነ መልኩ ቴራፒ ይሰጣል። ሀገር የሆነ ነገር ያደረግከ ወይም ደግሞ ቁረጠው በለው የሚለውን ሰው ሪፖርት አድርገህ ይዘቱ ተመርምሮ ተፈትሾ ሲወርድ ይህን በማስቀረት የሆነን ሰው ከጥቃት እንዳዳምት የሚሰማ ስሜት አለ እና ይህንን ስሜት ሰዎች ጋር እና ብቻዬን የማድርገው ይነሳል። ጊዜ ሊፈጅ ይችላል። ምናልባት አሁን በኮቪድም የተነሳ ቢሮዎች ቢዚ ናቸው። እንደዚህ ቶሎ ቶሎ አይሆን። ብዙ ዴታ ሲመጣ ግን ነገሩን በቁም ነገር የማየት ነገር አላቸው እና ልዩነቱ ምንድነው? በብዛት ማድረግ እና አለማድረግ ቶሎ እንዲታይለ ማስደረግ ነገር ነው እንጂ የሪፖርትን ብዛት አይደለም የሚፈለግ የነበረው እና በዋናነት ሰዎች እንዲከላከሉ ብቻዬን የማድርገውን ነገር አወጣሁትና ለምን ይህንን አናደርግም ጆይን አናደርግም የሚል ፍላጎት ያደረብኝ እሱን ያደረኩት በጣም ብዙ ልክ ያልሆኑ ይዘታቸው ተመርምሮ እየወረዱ አካውንቶችም አሉ። ፌክ አካውንቶችም ይዘታቸው ልክ ያልሆኑ የሚያስተላልፉት መልእክት እንዲህ ጥላቻን እና ግልጽ የሆነ የጥላቻን ንግግር እና የጥቃትን ንግግር የሚያስተላልፉ መልእክቶች ያሏቸው ይዘት ያላቸው አካውንቶች፣ ቪዲዮዎች፣ ጽሁፎች ተነስተዋል። ሰዎቹም ተምረው ይመለሳሉ ብዬ አስባለሁ። በህግ መጠየቅ ያለባቸው ደግሞ አሉ። ከዛ ካለፈ በኋላ በህግ የሚጠየቁትን ደግሞ የህግ አካላት ጠይቋቸዋል ብዬ አምናለሁ። አንዳንድ ሰዎች ይህ እንቅስቃሴ ለየት ያለ የፖለቲካ አቋም ያላቸውን ሰዎች በጅምላ ማጥቂያ እንዳይሆን ስጋት አላቸው። በግልጽ የጥላቻን መልእክቶችን ባያስተላልፉም በርካታ ሰዎች አንድን ገጽ በተመለከተ ለፌስቡክ ተደጋጋሚ ቅሬታ ካቀረቡ የማይወዱትን ገጽም ቢሆን ያዘጉታል። ይሄም ግላዊ መተነኳኮሻ ይሆናል የሚል ስጋት አለ። ልክ አይደለም እንዲሁ ዝም ብሎ ስጋት ነው እንጂ ልክ አይደለም። ምክንያቱም የኔ አካውንት እንደዚህ አይነት ስራ ስትሰራ ሰዎች እንደ ግል ጠላት ይወስደዋል፣ እና መርጣ የምታደርግ የሚመስላቸው የምታደርገው የማይገባቸው ሰዎች አሉ። ለምን እያደረክ እንደሆነ የማይረዱ ሰዎች አሉ። እና እንደዚህ አይነት ሰዎች የተቆጡ ሰዎች ነበሩ። ብዙ እኔ ላይም ብዙ ካምፔን አድርገዋል። በጣም በርካታ ካምፔኖች ተደርገዋል። በጣም በርካታ ሰዎች ደግሞ በዛው ልክ ሪፖርት እንደሚያደርጉ ግልጽ ነው። የኔ አካውንት ምንም ሆነ አያውቅም። ምክንያቱም እኔ ፕሮፋይል ንጹሕ ነው የምጠቀመውን አውቃለሁ። ይዘቴ ነው የሚወስነው። የሰው ቪዲዮ እራሱ እንደዚህ ጥላቻን ያዘለ ለማወገዝ እንኳን ሼር ስታደርገው ዝም ብለህ የምታመጣው ከሆነ ሰው እንዴት በዚህ ዘመን እንዲያደርጋል ብለህ ብታመጣው የዚያ የጥላቻ ንግግር የጥፋትና የዘር ጥቃት ንግግር ተሳታፊ ነህ። ስለዛ እንደ ሆስት ነው የምትቆጠረው። አንተም እሱን አካውንት ሪፖርት ባደርግብህ ይነሳብሃል። ግን ይዘቱ ነው የሚወስነው እንደዚህ አይነት ነገሮችን በጨዋታም አላደርግ ለማውገዝም አላደርግ። ሳዋግዝ ሀሳቡን ይዞ መጣና ሀሳቡን ገልጸው እንጂ የጥቃቱን መልእክት አላስተላልፈውም። ከዚህ በተጨማሪ ደግሞ ፌስቡክ በጣም ስማርት ማሽን ነው። ዝም ብሎ አይደለም የሚሰራውን ያውቃል። ቲም አለ ቢሃይንድ ትልቅ ካምፓኒ ነው። ሁሉ ነገር አይተው ሪቪው አድርገው ነው። የእኛ ሪፖርት ማድረግ ጥቅም ምንድን ነው? ለፌስቡክ እንደታሰበለትም እንዲህ ንጹህ ሆኖ እንዲቀጥል ይፈልጋሉ። እና እኛ ኮንትሪቢዩት እያደረግነው ነው ለፌስቡክ የምንሄደው እንጂ ልዩ የሆነውን ሀሳብ የምናጠፋበት አይደለም። እኔ በግሌ እንደዛ እያደረግኳል ነበር። በጣም ጸያፍ በሆኑ ቃላት አንዱ ብሄር ከአንዱ ብሄር ሚጠራ ሰው ከሱ ጋር ምን ብለህ ትነጋገራለህ? አትመልስለትም። ብትመልስለት አንተም የዚያ የጥላቻ ንግግር እና የጥቃት ሰለባ ነው የምትሆነው። አብረህ ተሳታፊ ነህ። ዝም ተገኘ ልትገላገኘ እዛ ቦታ ላይ ከተገኘ እሱን ነው ልትያለው ነው። እኛም ዝም ብለን ፌስቡክ አካውንት ክሬት እናደርጋለን ወይ ሰው ክሬት ያደርግልናል። ጋይድላይን አለው ስንገባ ፈርመን ነው ምንገባው ይህ ይህና ግን ብለን ከአንድ በላይ አካውንት የለኝም ብለን ነው የምንገባውና እነዛ ነገሮች ስናደርግ የሚወርደውም የሚቆየውም በይዘቱ መሰረት ነው። ሪፖርት የማድረግ እንቅስቃሴው አንደኛው ውጤት ምንድነው? ልክ ያልሆኑ አካውንቶች እንዲቀጡ ከማድረግ ወይም ደግሞ ጽሑፎቹ እንዲወርዱ፣ ቪዲዮቹ እንዲወርዱ ከማድረግ ባሻገር ተጠቃሚዎቹ አጠቃቅሙ በምተረድተውት ልክ ያልሆኑ ነገሮችን እንዳያደርጉ የማነቃቃት ነገር አለው እና በዚያ ረገድ ብዙ ውጤቶችንም አይተናል። በዚ የራሱ ማቃቸው ሰዎች ይልኩልኝና ዮሀንስ ይህንን ባድርገው ይወርዳል እንዴ? አገኝት በኮሚኒቲ ጋይር ላይ ነው እንዴ? ብለው ደግሞ በግልጽ ይመጠዋሉ። ለእነሱ ሰዎች እዛ የተከፈተው ፔጅ ላይ ትምህርቶችንም የሚሆኑ ነገሮች ልክ ያልሆኑ እና ልክ የሆኑ ነገሮች ይዘታቸውንም የማድረግ ሀሳብ አለ። እነሱ ይደረጋሉ ብዬ አስባለሁ። እና ከምንም በላይ ሰዎች በኃላፊነት መጠቀምንም፣ የተለጠፍከው በኋላ መውረድ አንድ ነገር ነው። እሱ ካደረግከው በኋላ ጉዳት ከመጣ በኋላ ነው የሚወርደው እርምጃ ተወሰደበት ነው የሚባለው። ግን ከአንድ በታችን ሳይወጣ ከእጃችን ሳያመልጥ እኛንም ለሌላ ሰው አሳልፈን ሳንሰጥ ቃላቶቻችንን መምረጥ በጥንቃቄና በኃላፊነት መጠቀም እንችላለን። ኢትዮጵያን በሚያዘወትሯቸው ትሯቸው የመገናኛ አውታሮች ላይ ልክ ያለፉ የድምፅና የምስል መልክቶች ስለመበራከታቸው በተደጋጋሚ ተነግረዋል። አሁን እናንተ እየተሳተፋችሁበት ያለው እንቅስቃሴ ግን ምን ያክል ፍቱን ነው? ማህበራዊ መገናኛዎች የመልካም ሀሳቦች መናገሻ የሆኑ ዘንድ የበለጠ ምን መደረግ አለበት ብለህ ታስባለህ? መጀመሪያ የነበረው ነገር እኔ እንዳልኩ ለግል ሳትስፋክሽን። በኋላ ላይ ግን እንዳልኩ ነገር በዚህ መልኩ ሊቀጥል አይችልም። የግል ሕይወት አለኝ። በራሴ ጊዜ ማድረጋቸዋን በራሴ ጊዜ ቀጥላለሁ። ነገሮች ግን ወደ ኖርማል ስንመለስ ብዙ ጊዜ የሆነ ነገር ይመጣል፣ እንጫጫኋለን፣ ያልፋል። አጀንዳ ይመጣል ይሰጥሃል፣ ትጫጫኋላ፣ ይታለፋል። ሰፈሩ ደግሞ እየዋልንበት ነው። እኔ ፌስቡክ እንደ ሰፈር ነው የምቆጥረው። እንውላለን እዛው፣ ለቅሶ እንደርሳለን እዛው፣ የወለደች እንኳን መረማረችሽ ይባላል። ሁሉን ነገር እዛው ፌስቡክ ላይ እናደርጋለን። ፎቶን ለጥፋለን፣ ሽርሽር ስንሄድ ስንመጣ፣ ያን ሁሉ የምናደርግበት ሰፈር ሲሆን ደመፋሰስ እየተደረገበት ስለዛ፣ እንዴት ነው ይህ ነገር ቆም ብሎ አንተም ተው አንቺም ተይ የሚሸማግል እና የሚቀጣ አካል የሚቀጣው ግን በራሱ ፈቃድ ሳይሆን ቴክኖሎጂ በፈቀደለት እና ዘመኑ በሰጠው መስመር የሚያስተካክል አካል ያስፈልጋል። ስለዛ የኔትወርክ አጌንስት ስፒች የሚለው ግሩፕ እንዲቋቋም እኔም ሀሳብ አቅርቤ ልጆች አሉ፣ ለነሱ በዚህ ጉዳይ ላይ ኢንተረስት ያደረባቸው እና ለምን እንደዚያ እናደርገውም አይታታጠናክረውም ይሉኝ አይን በዚህ በዚህ ምክንያት ሙሉም በዛ የማስተባበር ሮል መውሰድ አልችልም፣ ግን ረዳቸዋለው ብያቸው እሱ ተቋቋመ። አሁን እሱ መቋቋሙ ጥቅሙ ምንድን ነው? አካውን ተብልቀ ያለ አሁን ራሱ ኔትወርክ አገንስተስ ብች የሚባለው ግሩፕ የፌስቡክ ፔጅ አለው። እሱ ላይ የሚደረጉት ነገሮች እንግዲህ የሀሳብ ልዩነት የሆኑ የይዘታቸው ችግር ይሁን ማንም ሰው አንብቧቸው ይረዳቸዋል። ስለዛ ከዚህ በኋላ ስጋቱም አይኖርም። አሁን በግለሰብ ደረጃ ቢሆን የግለሰብ ጀጅመንት ነው የግለሰብ ምዘና፣ በግሩፕ ሲሆን ግን የግሩፕ ምዘና ስለሚሆን የተለያዩ ሰዎች ናቸው የሚመለከቱት እና ቢሃይንድ ያሉ ደግሞ እዛ ቲም ውስጥ ያሉት ሰዎች ከሌላ ከሌላ ቋንቋ ከሌላ ከሌላ ብሄር እና ሞያ የተውጣጡ ናቸው። እና እራሳቸው የፖለቲካ ኦፒኒየን ናቸው የተለያየ ነው። የፖለቲካ ማሳቢያ የሌላቸው አሉ። ዝም ብለው የሚኖሩ ሰዎች አሉ። እዚህም እዚህም ያልሆኑ ማለት ነው። ባለሚ አንዱ አልፈው አንዱ አልፈውም አንዱ ባልፈው ደግሞ ነው ይሄ ሄድ ስፒች ነው ብሎ አንዱ ያመጣዋል። ግን እኛ መርህ የሚያደርጉት ምንድን ነው የፌስቡክን ኮሚኒቲ ጋይድላይን ነው። እጅግ በጣም አመሰግናለሁ ዮሐንስ ሞላ፣ ገጣሚ እንዲሁም ደግሞ የማህበራዊ ለውጥ አቀንቃኝ ምነህ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁነ። ዮሐንስ ሞላንና ሀብታሙን አመሰግናለሁ። ወደ ተከታዩ ዝግጅት ላሻግራችሁ። ከዶክተር ብርሃነ መስቀል አበበ ሰኚ ጋር ትናንት የጀመርነው ውይይት ተከታይ ክፍል ነው የሚቀጥለው። ዶክተር ብርሃነ መስቀል የህግ ባለሙያና በተለያዩ ቦታዎች ያገለገሉ የቀድሞ ዲፕሎማት ናቸው። ከሰሞኑ የኢትዮጵያ ሁኔታ ጋር በተያያዘ ድምጻቸው ጎልቶና ተደጋግሞ ይሰማልና ወደሚኖሩበት ሎስ አንጀለስ ደውዬ አነጋግሬያቸው ነበር። ዶክተር ብርሃነ መስቀልን ባነጋገርኳቸው ወቅት ከጀርባቸው ጥቁር፣ ቀይና ነጭ ባንዲራ ነበርና ለንግግራችን መሸጋገሪያ እንዲሆን ወደ ሁለተኛው ክፍልም ለመዝለቅ የዚያን ባንዲራ ምንነት እንዲያጫውቱኝ ጠየቅኳቸው። እሱ የኦሮሞ የአባገዳ ባንዲራ ነው። ከላይ ያለው ጥቁሩ እግዚአብሔርን ነው የሚወክለው በታሪክ እንደ ኦሮሞ እግዚአብሔርን ጥቁር ነው ብሎ በተለይ ኛ እዚህ ኖርዝ አሜሪካ ያለ ነው እንግዲህ ለጥቁር ያለውን ባያዝ እናውቃለን አፍሪካን አሜሪካኖች ላይ በነጮች የሚደረገውን ዘረኝነት እናውቃለን እግዚአብሔር ለአብዛኛው ነጭ መስሎ ነው የሚታየው ለኦሮሞ ህዝብ እግዚአብሔር ጥቁር ነው መቶ ስም ያለው ሆዱ ከውቅያኖስ በላይ ሰፊ የሆነ ጥልቅ የማይታወቅ እግዚአብሔር ነው ብሎ ነው ከላይ ያለው ጥቁር እግዚአብሔርን ነው የሚወክለው በመሀል ላይ ያለው ቀይ ነው የሰው ልጆችን ነው የሚወክለው። የሰው ልጅ በኦሮምኛ ኢልሞነማ ነው የሚባለው። የዘር ኮንሰፕት የለም። በነገራችን ላይ ዘረኝነት የሚለው ቋንቋ እንደ ቮካብለሪ የለንም፣ እንደ ቃል የለንም። ዘረኝነት የሚለው በኦሮምኛ እና ሰው ልጆችን ሁሉ እኩል አድርጎ የሚያ ያ ቀይ ሰው ልጆችን ነው የሚወክለው። ከስር ደግሞ ያለው ነጭ መሬትን ነው የሚወክለው። በኦሮሞ ህዝብ ዘንድ መሬት የሚታወቅ ሰዎች እንዲኖሩበት እግዚአብሔር ንጹህ አድርጎ የፈጠረው ነው ብሎ ነው የሚያምነው። ስለዚህ ነጩ ከስር ያለው መሬትን፣ በመሀል ላይ ያለው የሰው ልጆችን፣ ከላይ ደግሞ ጥቁሩ እግዚአብሔርን ነው የሚወክለው። እና እኔም ደጋግሜ ከምናገረው የእኩልነት የፍትህና የርትህ ኮንሰፕት ጋር ስለሚያያዝ የቤተሰቦቻችንም የኦሮሞ ሕዝብ ሄሪቴጅም ስለሆነ ለዚያ ነው ከጀርባ ያደረኩትና ስለጠየቀኝ ከልብ አመሰግናለሁ። ብዙ ሰው አልጠየቀኝም። አንተ እና አንድ ሁለት ጋዜጠኞች ናቸው የጠየቁ። በጣም ቆንጆ ነው እንግዲህ ይመልከቱ፣ ምን ያህል ብልህነት፣ ምን ያህል ትልቅነት ነው ያለው በዚህ መልእክት ውስጥና፣ እርስዎ ይሄንን ብልህነት የያዘ ህዝብ ልጅ ኖት በአንድ በኩል፣ በሌላ በኩል ደግሞ አማራም ኖት ማለት እችላለሁኝ። ምክንያቱም ከሚናገሩት ቋንቋ ጥራት የአማራ ስለ ንቦና ሳይኖሮት እንደዚህ አይነት ቋንቋ መናገር ይከብዳል። ባህልም ጭምር ነው አብረው የሚካኑት። ይቅርታ ማንነቶን ልናገር ወይም ለእርሶ ላስረዳውት ሳይሆን እኔ የማስበውን ነገር ነው እየተናገርኩ ያለሁት። የነዚህ ሁለት ትልልቅ ህዝቦችን ብልህነትና ባህል በውስጦ የያዙ እንደሆነ ይሰማኛል፣ ይገባኛል። በዚያ ላይ በአጠቃላይ የኢትዮጵያውያንን እንደ ኢትዮጵያዊነት ቅድም እንዳሉት አመጣጦም፣ አስተዳደጎም፣ ስነ ልቦናውም በዛ ውስጥ የታነጸና የዚህን ሁሉ ካብታም ህዝብ ብልህነትና አስተሳሰብ የያዘ ተፈጥሮ ነው ያለሁት። እንደ ባለሙያም ቅድም እንደገለጽ ነው፣ እንደ ህግ ሰው፣ እንደ ዲፕሎማትም ጭምር ነገሮችን አብላልተው አመዛዝነው ነው ለህዝብ እንዲቀርብ የሚያደርጉት ብዬ አምናለሁኝ። እና ይህን ሁሉ የተካነ ሰው ዝም ብሎ አይወረውርም። ሲወረውር ድንጋይም ቢወረውር ማለት ነው የት እንደሚያርፍ ያውቃል። ያ ድንጋይ ለምን እንደሚወረውረውም ያውቃል። ይህንን የሚገነዘቡ ይመስለኛል ብዙ ሰዎች ከሰሞኑ አንዳንድ መልእክቶች ንግግሮቹ በተለይ አርቲስት ሀጫሉ ከተገደለ ወዲህ የሚያነሷቸውን ነገሮች እያዩ ጥያቄ ያነሳሉ። ከእርሶ ፌስቡክ ላይ ጭምር ያገኘኋቸው አንዳንድ የቅሬታ መልእክቶች አሉ። ወዲያ ወጥተው እርሶ ሀጫሉ እንደተገደለ ነው የገለጹትና እርሶ እንደ ህግ ባለሙያም እና እንደ ሰውም እንደዚሁ ሲያመዛዝኑት በቀጥታ ፌስቡክ ገጾ ላይ ካሰፈሩት ሁሉንም ላለማሰላቸት አድማጮቻችንን ሁሉንም ማንበብ አልፈልግም። አሁን ወደ እርሶ ፌስቡክ ገብቶ ማየት ይቻላልና፣ ያን ጊዜ ይሄ ግድያ በምንም ምክንያት ይፈጸም እንዳሉት እርሶ፣ በፖለቲካ ምክንያትም ተፈጽሞ ይሆን? ለነገሩ ሀጫሉ ከሚናገራቸው ከተናገራቸው ነገሮች እጅግ የበለጡ ነገሮችን የሚናገሩ ሰዎች ኢትዮጵያ ውስጥ እየተንቀሳቀሱ በፖለቲካ ውስጥ አሉ። እርሶ ለምን ፈጥነው ይሄንን ነገር በቀጥታ ፖለቲካ ጋር የያዙት ምርመራው ገና በመጀመሩ ምክንያት አንደኛ ሁለተኛ፣ በጠቅላይ ሚኒስትር አብይ አህመድ ኦሮሞነት ይጠራጠራሉ። ከመጨረሻው ልጀምር፣ ከጠቅላይ ሚኒስትር አብይ አህመድ እኔ ወደዚህ ስርዓት የተቀላቀልኩት አንዱም በሳቸው ጥያቄ ነው። በፕሬዝደንት ለማ በዶክተር ወርቅነህ ገበየሁ ውጭ ጉዳይ ሚኒስትር በነበሩትና በዶክተር አብይ በጠቅላይ ሚኒስትር አብይ ጥያቄ ነው ወደ ስርዓቱ የገባሁት። የዶክተር አብይ ኦሮሞነት ወይም ኦሮሞ ያለመሆንም ጉዳይ አይደለም። ወደ ስርዓቱ ስንገባ እዚህ ጋር የምንነጋገረው ዛሬም ስለ አይደንቲቲያቸው ኮስችን የሚያደርጉ ሰዎች እንዳሉ አውቃለው ለዚያ መልስ ስለመስጠት ይመስለኛል። ስለ አይደንቲቲያቸው ስለ ራሳቸው ማንነት ጠቅላይ ሚኒስትሩ ያነሱበት ሁኔታ አለ። ኦሮሞነትን የሚሰጣቸውና የሚከለክላቸው የለም። ክርክሩ ስለ ኦሮሞ መሆንና አለመሆን አይደለም። ክርክሩ በኢትዮጵያ ውስጥ ለአንድ መቶ ሀምሳ ዓመት የኦሮሞውን ህዝብ ከኢትዮጵያ ፖለቲካ፣ ከኢትዮጵያ ኢኮኖሚ፣ ከኢትዮጵያ ማህበራዊ ህይወት አግሎ ለብቻ በራሱ መሬት በራሱ ሀገር ላይ ባዕድ ያደረገው ስርዓት ፈርሶ የሀገረ መንግስታዊ ስርዓቱ ተለውጦ ኦሮሞም የዚያ አካል የሚሆንበት እና የኦሮሞ ጥያቄ በኢትዮጵያ ፍሬምወርክ ውስጥ በኢትዮጵያ ማዕቀፍ ውስጥ ሊፈታ ወደሚችልበት እንዲሄድና ያንን ለውጥ ባለቤት እንዲሆኑበት ነበር ሁላችንም ሆ ብለን ወተን የደገፍ ናቸው እንጂ ስለ እሳቸው ኦሮሞ መሆን አለመሆን ጉዳይ አይደለም። ስለ ደማቸው አይደለም። ይሄን ለምናነሳው ሎት አንድ ጊዜ ለእርሶ ለመመለስ እንዲቀሎት በመንግስቱ ውስጥ ኦሮሞ የለም ወይም ኦሮምኛ ተናጋሪ የለም ስላሉኝ ነው። እኔ እስከማውቀው ድረስ የኦሮሚያ ክልላዊ መንግስት ሙሉ በሙሉ በኦሮሞ ህዝብ የሚተዳደር ነው፣ ኦሮሞ በመረጣቸው ልጆች በኦሮሞ ባለስልጣናት የሚተዳደር መሆኑን ነው። በማዕከላዊ መንግስት ደረጃም በእርግጥ ትክክል ነው ትክክል አይደለም የኔና የእርሶ ውሳኔ ፍርድ ላይሆን ይችላል የትረኛነት ጥያቄ ነው አይደለም ሌላ ጉዳይ ሆኖ በመጀመሪያ የኦፒዲኦ ድምፅ ወይም ደግሞ የኦህዴድ ድምፅ የኦህዴድ እጩ አሸንፎ ነው። ኢህአደግ ከመፍረሱም በፊት ጠቅላይ ሚኒስትር አቢይ አህመድ የተመረጡት የፓርቲው ሊቀመንበሩን የተመረጡት፣ ከዛም ጠቅላይ ሚኒስትር የሆኑት በአሁኑ ጊዜም ቁጥራቸው ትንሽ ያልሆነ የኦሮሞ ተወላጆች በማዕከላዊ መንግስቱ በተለያየ ደረጃ እንዳሉ አውቃለሁ። ከዚያም ተነስቶ ነው ይሄንን ጥያቄ ያነሳ ሁሎት ጠቅላይ ሚኒስትሩን በተለያዩ መልእክቶች ከኦሮሞ ህዝብ የማግለል የማውጣት አይነት አዝማሚያ ያለ ስለመሰለኝ ነው። ተሳስቼ ሊሆን ይችላል ያስተካክሉኝ፣ ስተትካለሁ። አቶ ሰለሞን እየውለ የኢትዮጵያ አሮጌዋን መኪና አፄ ምኒልክ ጀምረውት አማርኛ ተናጋሪውን ብቻ ስታሳፍር የነበረችዋ ኢትዮጵያ ያችን መኪና ብዙ ሾፌሮች ተለዋውጠውባቸዋል ኦሮሞዎች ይገኙባቸዋል ያችን ያንን ስርዓት ማን ሾፈረው አይደለም አሁን ያለውን ስርዓት አማርኛ ተናጋሪውን ስርዓት ሙሉ ለሙሉ ሚኒስትሮቹን በሙሉ የኦሮምኛ ተናጋሪ ቢያረጉት የኦሮሞን ህዝብ ጥያቄ አይመልስም እስቲ እሱ ጋር ቆም ያርጉልኝና የኦሮሞ ህዝብ ጥያቄዎችን አሁን አሉ አልተፈቱም የሚሏቸውን የኦሮሞ ህዝብ ጥያቄዎች ወደዛ ከመሸጋገሩ በፊት አንደኛ ሁለተኛ ሶስተኛ ብለው ግልጽ ያድርጉልኝ እስኪ አጠር ጠር ባለ ቋንቋ ምን እንደሆኑ አፋጣኝ መልስ የሚያስፈልጋቸው ይህንን ያህል እርስዎ ካሉት ቅድም ከህብረተሰብ ግንባታ ውጭ በሆነ መንገድ መመለስ አለባቸው የሚሏቸው የህብረተሰብ ግንባታ አይደለም እያልኩኝ ያለሁት የኦሮሞ ህዝብ ጥያቄ፣ የኢትዮጵያ የቆመችበት ኦሮሞ ህዝብ ግልጽ ጥያቄ፣ ኢትዮጵያ የቆመችበት ሀገረ መንግስታዊ መዋቅር ሙሉ ለሙሉ ኦሮሞን በአሲሚሌሽን በጨፍላቂነት አጥፍቶ ወይም ደግሞ ከሲስተሙ አግሎ አማርኛ ተናጋሪ አገር ለመፍጠር በሚል እሳቤ ላይ የቆመ ስለሆነ ያ እሳቤ ሙሉ ለሙሉ ተሽሮ የኢትዮጵያ ሀገረ መንግስት የኢትዮጵያ ስርዓተ መንግስት እንደገና ፈርሶ መሰራት አለበት ነው። እሺ እሺ፣ እሱን እንመጣለን። ግን ኦሮምኛ፣ አፋን ኦሮሞ ብሔራዊ ቋንቋ መሆን አለበት ወይም ከብሔራዊ ቋንቋዎች አንዱ እንዲሆን የቀረቡ ሀሳቦች አሉ። በዛ ላይ ጤናማ ንግግር እየተካሄደ አይደለም ወይ? በሀገሪቱ የፖለቲካ ስርዓት ውስጥ የቋንቋ ፖሊሲ የሀገረ መንግስት መገንቢያ አንዱ ትልቅ መሳሪያ ነው። እንግሊዞች ዓለምን የገዙት መጀመሪያ ሄደው የያዙት በወታደር ቢሆንም አሁን ዓለምን ኢንፍሉዌንስ እያደረጉ ያሉት በእንግሊዝኛ ቋንቋ ነው። ያንን ቋንቋቸውን በዓለም ዙሪያ መበተን በመቻላቸው ነው። የአሜሪካን ሱፐር ፓወር ትልቅ ሀገር ገናና ሀገር መሆን ከቋንቋው የአሜሪካን መንግስት ካለው የዲፕሎማሲ እና የወታደራዊ ሀይል ወይም የኢኮኖሚ ሀይል ባሻገር የቋንቋው አቅም ነው። ቋንቋ የአገረ መንግስት መገንቢያ ብቻ ሳይሆን ዓለም አቀፋዊ ኢምፓክት ኢንፍሉዌንስንም ለማምጣት ነው። በኢትዮጵያ ውስጥ የኦሮሞ ህዝብ ከስርዓቱ የተገለለው አንዱ በቋንቋ ፖሊሲ ስለሆነ እኔም ራሴ ላለፉት ሰባት አመታት ቢያንስ የኦሮምኛ ቋንቋ ከአማርኛ ጎን ለጎን በእኩል ደረጃ የኢትዮጵያ ሀገረ መንግስት የስራ ቋንቋ እንዲሆን ጥሪ ስናቀርብ ይሄንን ስርዓታዊ ለውጥ ያመጣል ብለን ነበር ስናቀርብ የነበረው። አሁን ያ ሁሉ ተረሳ። ባለፉት ሁለት ዓመታት ይሄ ጉዳይ በጭራሽ የተነሳበትም ሁኔታ የለም። እንደምታውቀው ኢትዮጵያ ያላት አንድ ሀብት መሬት ነው። ያ መሬት ደግሞ የመንግስት ነው ተብሎ ካድሬዎች እጅ ነው ያለው። ህዝባችን ከአዲስ አበባ ዙሪያ ብቻ ወደ አንድ ነጥብ አምስት ሚሊዮን ህዝብ ተነቅሎ ግማሹ አዲስ አበባ ውስጥ ዘበኛና የቤት ሰራተኛ ወይም ገረድ የሆነበት ልጆቻቸው ወደ አረብ ሀገር ሴተኛ አዳሪ ሆነው ቤት ሰራተኛ ሆነው ወይም ተሰደው የወጡበት ሁኔታ ነው ያለው። አንተ አዲስ አበባን በደንብ ታውቀዋለህ። አዲስ አበባ ዙሪያ የአድአን መሬት፣ የአድአን ነጭ ጤፍ አዲስ አበባን የሚመግበውን የኦሮሞ ህዝብ ኦሮምኛ ተናጋሪ ብቻ ስለሆነ ነቅለውት ያጠፉበት ሁኔታ ነው ያለው። ይሄ ስርዓታዊ ነው። ሌላ ቋንቋ ተናጋሪ ቢሆን ኖሮ፣ ሌላ ቋንቋ ተናጋሪ ገበሬ ቢሆን ኖሮ አይነቀልም ነበር ብለው ያስባሉ። በአንድ ንግግሮ ላይ ምን ብለዋል? በቅርቡ በሰጡት አንድ መግለጫ ላይ ኦሮሚያ ውስጥ ስለሚኖረው የአማራ ህዝብ ሲናገሩ የኦሮሞ ህዝብ ሲሳደድ አብሮ የተሳደደ የኦሮሞ ህዝብ ሲፈናቀል አብሮ ሲፈናቀል የኖረ ኮት አንኮት ነው። በትምህርት ጥቅስ ውስጥ ነው የምናገረው፣ ቃል በቃል ነው ያሉትን ነገር የምናገረው እና ይህንን ሲሉ ሌላ ቋንቋ ተናጋሪ ወይም የሌላ ብሔረሰብ ወይም ብሔር አባላት ቢሆኑ ኖሮ በአዲስ አበባ ዙሪያ ያሉት አይፈናቀሉም ነበር የሚል ሀሳብ አለት ኦሮሞ ስለሆኑ ብቻ ነው የተፈናቀሉት። ውለ ሁለት ነገር እንለይ። እዛ ጋ ስናገር የነበረው አቶ ሰለሞን በኢትዮጵያ በኦሮሚያ ውስጥ ያለው የጭቁኑ የኦሮሞ እና የአማራ ህዝብ እርስ በርስ እንዳይጋጭ በጣሊያን ጊዜ በሚኒሊክም በአፄ ኃይለስላሴም በደርግም በህወሓትም አብሮ መስተጋብሩን ጠብቆ አብሮ ሲኖር የነበረ ህዝብ ስርዓታዊ ትግሉ ስርዓታዊ እንጂ የህዝቦች እንዳልሆን እና ህዝብ የህዝብ ጠላት ስላልየለው እንዳይጋጭ አንዱ አንዱን እንዳይጎዳ አንዱ አንዱን የአንዱን ንብረት እንዳይጎዳ ጥሪ ስናስተላልፍ የተናገርኩት ነገር ነው። አሁን ግን የምናገረው ስርዓቱ ይሄ አማርኛ ተናጋሪው ስርዓት ኦሮምኛ ተናጋሪውን እየነቀለ የስርዓቱ ደጋፊዎች ይሆናሉ ብሎ የሚያስባቸው አማራ ብቻ አይደለም። ከኦሮሞውም ወደዛ እያመጣ ኦሮምኛ ተናጋሪውን እየነቀለ እያጠፋ ያለበት ሁኔታ ነው። ይህን ለመረዳት የትግራይ ከተሞች የትግራይን ህዝብ ነው የሚመስሉት፣ የትግራይን ህዝብ ነው የሚመስሉት። የአማራ ከተሞች የአማራን ህዝብ ነው የሚመስሉት። ኦሮሚያ ውስጥ ያሉ ከተሞች ግን ስርዓቱ የሚነዳው አጀንዳ ስለሆነ የኦሮሞን ህዝብ አይመስሉ። ያ ስርዓቱ ነው የፈጠረው። እኔ አብቹ ነኝ ብያሃለው። ከአዲስ አበባ ዙሪያ ተነቅለው ነው አርሲ የገቡት። አርሲ ነው ተወልጄ ያደግኩት። ይሄ ነቀላ ዛሬ ቀጥሎ በአዲስ አበባ አሁን የአሁኑ ለውጥ ያመጣው የአዲስ አበባ ማስተር ፕላን ይባል የነበረውና አዲስ አበባ ዙሪያ ያለውን የኦሮሞን ህዝብ አንድና ሁለት አይደለም፣ ሙሉ ለሙሉ ነቅሎ ያጠፋ ስርዓት ነው እየተገነባ ያለው። በስመ ልማት፣ በስመ ኢትዮጵያ፣ በስመ አንድነት፣ በስመ እኩልነት ነው እየተነገደ ያለው። ይሄንን እያስፋፋ ያለው የቋንቋ ፖሊሲን መሰረት አድርጎ የመሬት ፖሊሲን መሰረት አድርጎ የስርዓተ መንግስቱን ፖሊሲ መሰረት አድርጎ የኢኮኖሚ ፖሊሲውን መሰረት አድርጎ የጭቆና ስርዓት የፖለቲካ መዋቅሩን አማርኛ ተናጋሪው ይዞ ሌላውን የደቡቡን ብሔር ብሔረሰቦች እየነቀለ የሚኖር እየበዘበዘ የሚኖር ስርዓት ስለሆነ ይሄ ነገር መፍረስ አለበት ነው የቁልፉ ጥያቄ። ቅድም መጀመሪያ ላይ ከጠየቀኝ ጥያቄ ጋር ስንመለስ ማለት ነው። ስለዚህ የኦሮሞ ህዝብ ጥያቄ ኦሮሞ የሆነ አንድ ግለሰብ ስልጣን የያዘ አይደለም። ኢትዮጵያ ውስጥ የስርዓት ለውጥ ተደርጎ የኢትዮጵያ ማንነት ራሱ አሁን ያለችው ኢትዮጵያ የአማራነት ማንነት እንዳላት የአማራ ባህል፣ የአማራ ቋንቋ፣ የአማራ አይደንቲቲ እንዳላት የኦሮምኛ ቋንቋ፣ የኦሮምኛ ባህል፣ የኦሮሞ አይደንቲቲ እንዲኖራት የኦሮሞ ማንነት እንዲኖራት የማድረግ እና ኦሮሞ በቋንቋ እኔ ያው ለምሳሌ ስለ ኦሮሞ ስለምናገር ነው ዘረኛ የተባልኩት። ስለ አማራ የሚናገር ሰው ግን ዘረኛ አይባልም። ምክንያቱም ኢትዮጵያ የሚለው እና አማራ የሚለው አንድ ሆኗል። ለኦሮሞ ግን እንደዛ አይደለም። ኢትዮጵያዊ ማለት ኦሮሞን አይጨምርም። አሁን ባለበት ሁኔታ ከኦሮሞ ውስጥ ሊጨምር የሚችለው እንደኔና እንደአንተ አማርኛ ተናጋሪ የሚባሉትን ሰዎች ነው። በነገራችን ላይ ቅድም አይደንቲቲ እንደውም አማራ ይመስላል ያልከው ነገር አለ የአሲሚሌሽኑ ውጤት ስለሆነ ነው። ከኦሮሞ ናሽናሊስት ባክግራውንድ አልመጣም። ነገር ግን ስርዓቱ ውስጥ አድጌ አማርኛ ትምህርት ቤት ሄጄ ተምሬ አማርኛ ዩኒቨርሲቲ አማርኛ ተናጋሪ ዩኒቨርሲቲ ገብቼ አማርኛ ተናጋሪ ቢሮክራሲ ውስጥ ሰርቼ አማርኛ ተናጋሪ ከተማ ውስጥ ኖሬ በኦሮሞ ሕዝብ ላይ የሚደረገውን ማግለል፣ የፖለቲካ ማግለል፣ የኢኮኖሚ ማግለል፣ የማህበራዊ ሕይወት ማግለልን መቀበል የለብንም። ይሄ ለኢትዮጵያ አንድነት አይጠቅምም። የመሀል ፖለቲካ መውጣት አለበት ብለን ነበር እነ ዶክተር አብይ ፕሬዚደንት ገዱንና ሌሎቹንም ጨምሮ ይሄንን የመሀል ፖለቲካ ያሳድጉታል ብለን ስናስብ ሄደው ወደ ምኒልክ ዘመን ወደ አማርኛ ተናጋሪዋ ፖለቲካ ነው የወሰዱት። ስለዚህ ጠቅላይ ሚኒስትር አብይ ከኦሮሞ ዘንድ ቅዋሜ እየመጣባቸው ያሉት ኦሮሞ ስለሆኑ ወይም ስላልሆኑ አይደለም። ወይም ደግሞ እሳቸው ላይ ምቀኝነት እሳቸው እንዳሉት በምቀኝነት ስለሆነ አይደለም። እኛ ሁላችን ጠቅላይ ሚኒስትር አብይ እኮ ጠቅላይ ሚኒስትር አብይ መሆናቸውን ዶክተር አብይ መሆናቸውን አውቀን ነው የደገፍናቸው። የኦሮሞ ህዝብ እኮ ሆ ብሎ የደገፋቸው ማንነታቸውን አይተው የህዝባችንን የዘመናት ጥያቄ ይመልሳል ከሀምሳ ዓመት ከመቶ ዓመት በላይ የነበረውን ትግል ባለቤት ሆነውበት የኦሮሞን ህዝብ ትግል መርተው ከግብ ያደርሳሉ። ያም ደግሞ የኦሮሞን የበላይነት በኢትዮጵያ ላይ ያረጋግጣሉ አይደለም። የኦሮሞ ህዝብ በኢኮኖሚ በፖለቲካው እና በማህበራዊ ህይወት ከኢትዮጵያ የተገለለበትን ስርዓተ መንግስት አፍርሰው ለኢትዮጵያውያን ሁሉ እኩል የሆነች ርትህ ላይ እና ፍትህ ላይ የቆመች ኢትዮጵያን በመፍጠር ሂደት ውስጥ ግንባር ቀደም ሚና ይጫወታሉ። የኦሮሞ ህዝብ የመጫቱ ለማ የኦነግና ሌሎች ትግሎችን ወራሽ ይሆናሉ ብዬ እንደውም እኔ ወጥቼ ሁሉ ይህንን ሁሉ ተናግሬያለሁ። የዚያ ትግል ወራሽ ሆነው ያንን ትግል ከግብ ያደርሳሉ ብለን እንጂ እሳቸው አስር ዓመት ነገሱ፣ ሀያ ዓመት ነገሱ፣ ሺህ ዓመት ነገሱ፣ እውነቱን ለመናገር ለኦሮሞ ህዝብ ጥያቄው ያ አልነበረም። ለምን ይሄኛው ቡድን ስልጣን ላይ ወጣም አይደለም፣ ለምን ይሄኛው ሰው ስልጣን ላይ ወጣም አይደለም። አማራም ሆኖ ትግሬም ሆኖ ያንን ጥያቄ ቢመልስ የኦሮሞ ህዝብ ይደግፈዋል። ስለዚህ አሁን መንገድ የሳተው አጠቃላይ ትርክቱም፣ እቅዱም ፕላኑም፣ ኢትዮጵያን የሚያፈርት አሁን ባለበት ተጨባጭ ሁኔታ የአዲስ አበባ መንግስት ነው የሆኑት። የአማራን ህዝብ ይወክላሉ ብዬ አላስበ አብዛኛው አማራ ይሄ በአማራና በኦሮሞ መካከል ባለፉት ሁለት ዓመታት ወይም ከዚያም በፊት የተፈጠረ የባላንጣነት ስሜት አለ። የአማራና የኦሮሞ ህዝብ ለእርስ በእርሱ ጠላት አይደለም፣ ባላንጣ አይደለም። የኢትዮጵያ መቀጠልም ላይ ሁለቱ ህዝቦች እኩል ይጠቀማሉ እንጂ አንዱ ተጠቅሞ ሌላው የሚጎዳበት ሁኔታ የለም። ነገር ግን አሁን እየተደረገ ያለው መግለጫ እንኳን ሲሰጥ እየታሰረ እየተገደለ እየተነቀለ ያለው ኦሮሞ ሆኖ ሳለ መግለጫ እንኳን የሚሰጠው ለኦሮሞ ህዝብን ለማረጋጋት ሳይሆን ለአማርኛ ተናጋሪ ደጋፊዎች ገለጻ የሚሰጡ ነው የሚመስለው በፓርላማውም ላይ የተናገሩት በቀደም የበላይ አመራሮቻቸውን ሰብስበው የተናገሩት በጣም በጣም እጅግ በጣም የሚያሳዝን ነው። ስለ ኦሮሞ ህዝብ ትንሽ እንዲያብራሩልኝ እፈልጋለሁ፣ ወይም በማስረጃ እንዲያስደግፉልኝ እፈልጋለሁኝ የኦሮሞ ህዝብን እንደ ህዝብ ማስጠንቀቂያ የሰጡበት አሁን እርሶ እንዳሉት ወይም እያስፈራሩበት ማናቸውም ቢሆኑ አጋጣሚ ነበር ወይስ ደግሞ ሁኔታውን ይፈጥራሉ ወይም ከእንደዚህ አይነት እንቅስቃሴ ጀርባ አሉ የሚሏቸውን ሰዎች ወይም ደግሞ የሚዲያ ተቋማት ነው ሲናገሩ የነበረው፣ ለይተው እንዳይውልኝ ነው። ቅድም ያነሳ ሆን የራሱ ሰና ለመግለጽ የፈለግኩት ነገሮችን አንዳንድ ጊዜ እኔ መጠየቅ አይኖርብኝም። እርስዎ ራሱ ለይተው የማስቀመጥ ብቃቶ ከምንም በላይ ስለሆነ ነገሮችን ሲወረውሯቸው ለምን እንደሚወረውሯቸውና የት እንደሚወድቅ ያውቃሉ ብዬ ስለማምን ነው። እውነት ነው። የውላቱ ሰለሞን አድማጮችም እንዲረዱን የምንፈልገው አሁንም ይሄ ጭብጨባ እየቀጠለ ያለው ይሄ በተግባር እንግዲህ አድማጮች ይረዳሉ። ማን ማን ማን ላይ ዘመቻ ሲያካሄድ እንደነበር እና ቶታል የኦሮሞ ሞዴሬት ድምፅ ይሄ የፍትህ የርትህ የእኩልነትን የብሔር ብሔረሰቦች የኦሮሞን ህዝብን ጨምሮ በኢትዮጵያ ማዕቀፍ ውስጥ የብሔር ብሔረሰቦች የእኩልነት የፍትህና የርትህ ጥያቄ ይመለሳል ብለው የሚያስቡት ሁሉ አሁን ጽንፈኛ ተደርገው ያሌሉበት ድርጅት ስም ተሰጥቷቸው ኤልኤኮ እያለውኝ ኦነጉ እየተባለ ነው እኔ ላይ ሚዲያ ሲሰራ የነበረው አሁን ደግሞ ከስርዓቱ ከወጣሁኝ በኋላ ከስልጣን ስለለቀቀ ነው ዘረኛ ነው እየተባለ ነው ዘመቻ የሚሰራብን ድልድይ ለመስራት የምንፈልገውን ኢትዮጵያውያን ሁሉ ኦሮሞ ኢትዮጵያውያን ሁሉ እራሳቸው ወይ ድልድይ አይሰሩም፣ ወይ ድልድይ የምንሰራውን የሚያፈርሱ የህዝቦችን መስተጋብር የሚያፈርሱ ሰዎች ናቸው። እየገጠሙ ነው ያሉት የህዝቦችን ትስስር እኔ ለምሳሌ ማህበራዊ ህይወቴ ከቤተክርስቲያን ጀምሮ ከእድሮች ጀምሮ ከኑሮ ከጓደኝነት ከተራ ጓደኝነት ጀምሮ ያለኝ ሪሌሽንሽፕ መስተጋብር ከአማርኛ ተናጋሪው እንጂ ከኦሮምኛ ተናጋሪው ህዝብ ጋር እንኳን አይደለም። ስለ ኦሮሞ መብት እናገራለሁ እንጂ ለእኩልነት ለፍትህና ለርትእስል። አሁን ግን አማርኛ ተናጋሪው ህዝብ ውስጥ በውጭ እና በውስጥ እየተቀሰቀሰ ያለው በውጭ እኛ ላይ የሚደረጉትን የፒቲሽን ካምፔን እና ሌሎች ነገሮችን ብታይ ከቤተክርስቲያን አግሏቸው፣ ከእድር አግሏቸው፣ ከማህበራዊ ህይወት አግሏቸው፣ ከኢኮኖሚ አግሏቸው እየተባለ ነው። እሱን እኛ ገልብጠን ለኦሮሞ ህዝብ መንገር ብንጀምር ይሄ ሀገር ፈረሰ። አይደለም ያንን እኮ ነው እያደረጉ ያሉት። ይሄንን ደግሞ በዋነኛነት ሻምፒዮን እያደረገ ያለው ጠቅላይ ሚኒስትሩ ዙሪያ የተሰበሰበው ቡድን ነው። ኢትዮጵያን አያውቅም። እንኳን ኢትዮጵያን፣ አዲስ አበባን ያውቃል ብዬ እኔ አላምንም። ጠቅላይ ሚኒስትሩ ዙሪያ ያሉት ሰዎች ከቦሌ በስተቀር የአዲስ አበባውን የደሃውን ክፍር የሚያውቁ ሁሉ አይመስለኝም። ይቅርና ኦሮሚያን፣ ይቅርና ሱማሌ ክልልን፣ ይቅርና ትግራይን ወይም አማራን አዲስ አበባ ውስጥ ያለውን ችግር እንኳን የአዲስ አበባን ከተማ ስፋትና ችግሯን እንኳን አንደርስታንድ ማድረግ የሚችሉ አይመስለኝም። ስለዚህ አያያዙ ያ ሁሉ ሆ ብለን እንዳልደገፍ አሁን አደጋ ውስጥ ገብተናል እያልን እየተናገርን ያለ ነው። ከጠቅላይ ሚኒስትሩ ጋር የግል ቅራኔ ስላለን አይደለም። እኔ በግል እንደሰው ሰው አከብራቸዋለሁ ምንም የግል ጥላቻ የለን። እንደ ሀገር ግን ሀገሪቷ እየሄደችበት ያለው አቅጣጫ የአርቲስት አጫሉ ሁንዴሳ በኋላ የተደረጉ ነገሮችን ካየ ከግድያው ጀምሮ ቅድም እሱን ጠይቀኛል። ቀብር ስነስርዓቱ እንዴት እንደተያዘ፣ ከቀብር ስነስርዓቱ በኋላ ደግሞ ምርመራው እንዴት እንደተያዘ፣ በሰባት ቀን ሰባት አይነት የግድያ ትርክቶች ለህዝብ እየተነገሩ ያለበትና መላቅጡ የጠፋበት አይነት ሁኔታ ነው እየተፈጠረ ያለው። በዚያ ላይ ደግሞ እኔ ጠቅላይ ሚኒስትር አብይ ራሳቸውን ብለውታል። አርቲስት አጫሉን ያውቃሉ፣ እኛ እንደምናውቀው እሳቸውም ያውቃሉ እንደተገደሉ እኔ ቀብራቸውን አስክሬኑንም ቤተ መንግስት አምጥተው ቤተሰቦቹንም ቤተ መንግስት አምጥተው ከዚያ በኋላ ህዝብ አረጋግተው ምርመራ ተደርጎ ነገሮች እልባት ያገኛሉ ብዬ ነበር ያሰብኩት። ያ አይደለም የተደረገው። ከዚያ በኋላ ደግሞ አገር እንደማረጋጋት ህዝብ እንደማረጋጋት በህዝብ ዘንድ ተደማጭነት ያላቸው እኔ የፖለቲካ አመለካከታቸው ሼር ላላደርግ እችላለሁ፣ እነ በቀለ ገርባን እነ ጀዋር መሐመድን እና ሌሎች የኦነግ ባለስልጣናትን ጭምር ነው ያሰሩት። ይሄ ሀገር ያረጋጋል አያረጋጋም? ይሄ የተጀመረውን ዲሞክራሲያዊ ሂደት ኢቨን ወደ ምርጫ ፖለቲካ እኔ የምርጫ ፖለቲካ እንደማልደግፍ ተናግር ያለው ወደ ምርጫ ፖለቲካ እንኳን ቢሄድ ይሄ ሶሉሽን ይሆናል አይሆንም? ይሄ ጠቅላይ ሚኒስትሩን የሚደግፉት ከዋሽንግተን ዲሲ አዲስ አበባ የከተሙትን አህዳውያን አስተሳሰብ ከግብ ያደርሳል አያደርስም? የአማራን ሕዝብ ጥያቄ ይመልሳል አይመልስም? የአማራ ሕዝብ ጥቅም በኢትዮጵያ አንድነት ውስጥ ነው የሚጠበቀው። ምክንያቱም በፊት በነበሩ ስርዓቶች ወይ ቤተክርስቲያን ለመገንባት ወይ ቢሮክራሲ ውስጥ ለመስራት ወይ ወታደር ሆነው ወይ ደግሞ የመሬት ባለባት ሆነው በተለያዩ የኢትዮጵያ ክፍሎች በጭሰኛው ዘመን ስርዓት ዘመን ተበትኗል የአማራ ህዝብ። የሸዋ ኦሮሞም እንደዛው ተበትኗል። ከሸዋ ኦሮሞ ወገነኝ ብዬ አለው የኢትዮጵያ አንድነት ነበር ይሄንን የሚጠቅመው ለሁሉም። አሁን ግን እየተደረገ ያለው ነገር እጅና እግር ያሌለው አይነ ስውር ፖለቲካ ውስጥ ነው ሀገሪቷን እየከተቱ ያሉ። ይሄ እኔ በጣም በጣም የሚያሳስበኝ ለኦሮሞ ህዝብ መብት፣ እኩልነት፣ ርትህ፣ ፍትህ የሚታገለው ህዝብ ወይም ለትግራይ ለሶማሌ የሚናገረው ወይም ለሲዳማ የሚናገረው አይደለም። አማርኛ ተናጋሪ ነው በዋነኛነት ይህንን ስርዓት መቃወም ያለበት። እየተፈጠረ ያለውን ለኢትዮጵያ አይጠቅምም። የአጼ ምኒልክ ህልም ከእሳቸው ጋር ሞተዋል። በቃ ስርዓቱን እንደገና አስተካክለን የሀያ አንደኛው ክፍለ ዘመን ኢትዮጵያን የመገንባት ፕሉራሪስት ኢትዮጵያን ፌዴራሊስት ኢትዮጵያን ፌዴራላዊ አደረጃጀት ያላትን ኢትዮጵያንና ሁሉም ተከባብረውና ተቀባብሎ የሚኖርበትን አገር ወደ መመስረት ካልሄድን፣ ወይምንን ኢትዮጵያ ውስጥ አዘጉ፣ ጋዜጠኞቹን አሳሰሩ። አሁን ይሄ ለኢትዮጵያ ድል ነው። አንተ ጋዜጠኛ ነው። ሁላችንም ውጭ ሆነን በህዋት ዘመን ጊዜ ልክ እንደዚሁ ነበር የምንከሰሰው። አገር አፍራሾች እየተባልን፣ ዘረኞች እየተባልን፣ ጠባቦች እየተባልን አሁን ዶክተር ብርሃነ መስቀል ዶክተር ብርሃነ መስቀል ይቅርታ፣ ይቅርታ ጊዜያችንም በጣም እየሄደ ስለሆነ ሰውም ደግሞ የሚያስተላልፏቸውን መልእክቶች በተመጠነ ሁኔታ ማግኘት እንዲችል ትንሽ ቆረጥ ቆረጥ ለማድረግ ገደዳለሁኝ። እውነቶን ነው። እስራት ምንጊዜም ድል አይደለም፣ ለማንም ድል አይደለም። ሁከትም ድል አይደለም፣ ለማንም ቢሆን የጥፋት መንገድ ነው እንጂ በነገራችን ላይ ወደ አንድ ጥያቄ ቅድም ያነሳ ሁሎት እንደ ዳኛ እንደ ሕግ ሰው እንዲመልሱልኝ ፈልጌ የነበረው ጥያቄ ከሃጫሉ ግድያ በኋላ ሁሉም ሰው ነው ያዘ ነው ድፍን ሀገር ነው ያዘ ኦሮሞ ብቻ አይደለም በብዙ ሳይቶች ላይ የተጻፉ መልእክቶችን ሲመለከቱ በብዙ ቦታዎች ላይ የሚነገሩ ቋንቋዎችን ሲያዩ፣ የሚዘፍነውን ሳልሰማ እንኳን አሳዘነኝ፣ አለቀስኩኝ እያሉ የሚጽፉ ሰዎች ነበሩ። ብዙ ቦታ ላይ ቀና አስተሳሰብ ነው ያለው ስለ ሀጫሉ ማንም፣ ኦሮሞ ብቻ አይደለም የምለው በጣም የሚወደድ ልጅ ነበር። በጣም የሚወደድ ድምፃዊ ነበረ። የሙዚቃ ሰው ነበረ። የመብት ታጋይ ነበረ። ይሄ ይታወቃል። ነገር ግን እርስዎ ፌስቡኮ ላይ ባሰፈሩት መልእክት ከዚህ በኋላ የእያንዳንዱ ኦሮሞ ታሪክ ከጀግናው ሃጫሉ ሁንዴሳ ሞት በፊትና በኋላ ተብሎ በደማቅ ቀይ መስመር ተለጅቶ ይጻፋል። በሀጫሉ ሞት ለ150 ዓመታት በኦሮሞ ህዝብ ላይ የተንሰራፋው የባዕድ ስርዓት ከአሮጌዋ ኢትዮጵያ ጋር ዳግም መለስ ከእያንዳንዱ ኦሮሞ ልብ ውስጥ ሞቷል ብለው አስፍረዋል። ለመብት ለነፃነት መታገል ማንም የሚደግፈውና በኢትዮጵያ ውስጥም ለኦሮሞ ህዝብ መብት የሞቱ የሌሎች ትግሬዎች፣ ጉራጌዎች፣ አማሮች ሶማሌዎች፣ ሲዳማዎች እና ሌሎችም አሉ። የኦሮሞ ታጋዮችም ደግሞ ለሌሎቹ የሞቱ እንደዚህ አሉ። ነገር ግን በዚህ መልእክቱ ውስጥ እንደሚስተዋለው ለይቶ ወደ ሌሎችን ወደ ማግለልና የኦሮሞን ህዝብ ነጥሎ የማውጣት መልእክት ነው ዶክተር ብርሃነ መስቀል እያስተላለፈ የነበረው። ይሄ ብቻ አይደለም። ከዚህም ጋር የተያያዙ ሌሎችም መልእክቶች የሚያስተላልፈው ዶክተር ብርሃነ መስቀል እንዲህ አይነት መልእክት ነው። ከዚህም ጋር ተያይዞ ደግሞ ኦሮሚያ ውስጥ በነበሩ ባሉ በሚኖሩ ሌሎች ህዝቦች ላይ ጥቃት እንዲፈጸም የሚያነሳሱ ቅስቀሳዎችን ነው ሂድ ግደል ባይሉም ነገር ግን እርስዎ ይገነዘባሉ ቃልና የቃል መንፈስ ማለት ምን ማለት እንደሆነ። በዛ መንገድ የሚቀሰቅሱና የሚያነሳሱ ናቸውና፣ በዚህ ምክንያት አንድ ጊዜ አይደለም፣ በተደጋጋሚ ጊዜዎች በእንደዚህ አይነት መንገድ በተፈጸመ በተነሱ ሁከቶች ብዙ ሰዎች ተገደሉ። ብዙ ንጹሃን ሰዎች ሞቱ። ቅድም እርሶ እንዳሉት በአሁኑ ጊዜ እንኳን ከመቶ ስድሳ በላይ ሰው እንደሞተ ነው በኦፊሴል የተገለጸው እንኳን በመንግስት መገናኛ ብዙሃን ከመንግስት ባለስልጣናት ብዙ ንብረት ወደመ እና እርሶ እነዚህን መልእክቶች ሲያስተላልፉ በቅድሚያ እንደ ዳኛ የምመለስበት ጥያቄ ነው። ለምን ፈጥነው ወዲያውኑ ነው ወዲያው ልክ ተገደለ እንደተባለ ይህንን መልእክት አስተላለፉ። ከነሱ ጥያቄ የሀጫሉን ቀብር አስመልክቶ ወላጆቹ ራሳቸው አባቱ፣ ወንድሙ አምቦ እንዲቀበር እንደሚፈልጉ በአደባባይ በአሜሪካ ድምፅ ሁሉ ተናግረዋል። እነዚህ ሰዎች ሌላው ከዚህ በፊት ሲናገሩ የሀጫሉ አስከሬን በሚያስቆጣ መልኩ ነው እንደ ውሻ እንዲቀበር ተደርጓል። ክርስቲያን ነኝ ብለው ሲናገሩ ሰምቻለሁ። እና በቤተ ክርስቲያን ደብር ነው መካነ መቃብር ነው ያረፈው፣ እዛም ቢሆን አምቦም ቢሆን ማለት ነው። እና እንዲህ እንዲህ አይነት መልእክቶችና ቃላት ምንድን ነው የሚያስከትሉት? ምንድን ነው ሀሳባቸው? ለመብት መታገል አግባብ ሆኖ ሙሉ በሙሉ ሌሎችም ይታገላሉ እኮ። አፋን ኦሮሞ ይህንን ያህል ህዝብ ያለባት ግማሽ ኢትዮጵያ የሆነ ህዝብ አፋን ኦሮሞ ለምንድን ነው ከብሔራዊ ቋንቋዎች አንዱ የማይሆነው ብለው የሚታገሉ አሉ። እና ሌሎችም በመፈናቀል በምናምን ጉዳይም ላይ ሲነሳ አብረው የሚሟገቱ የሌሎችም ህዝቦች ታጋዮች አሉ፣ የመብት ታጋዮች። እንዲህ አይነቱ ሁኔታ ወደ ግልጽ መከፋፈልና የኃይል እርምጃ ሰውን አይገፋውም ወይ? እያየን ያለ ነው ይሄ፣ አይደለም ወይ? ይህንን ነው የሚያነሱ ቦት ብዙ ሰዎች፣ በራሱ በገጹ ላይ የሰፈሩ አስተያየቶች የሚናገሩት። አመሰግናለው አቶ ሰለሞን ቅድም የጠቀስከው ትን ከሰአታት በኋላ የተጻፈ ሳይሆን ከቀናት በኋላ የተጻፈ ነው፣ ቀኑን ቼክ ካረግከው። የጽሁፉ መልእክት ግን ሙሉ ለሙሉ አሁንም የማምንበት መልእክት ነው። ውይይታችን አልትቋጨም፣ ይቀጥላል። ክብራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በመላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሶሎሞን አባተ ነኝ አብራችሁን ስለቆያችሁ አመሰግናለሁ። ባኮ ራስን ከኮሮና ቫይረስ ከመጠበቅ አይዘናሉ። አይታመሙ፣ ራስን ይጠብቁ። በእኛ በኩል ሰላም።